የእስራኤልና የፍልስጤሞች የሰላም ስምምነት ማሰሪያ ሳያገኝ አሁንም እንደገና ለሌላ ጊዜ ተላልፈዋል። ሀያ ደቂቃ በፈጀው በፕሬዝዳንቱ ንግግር ላይ ምንም አይነት አዲስ ነገር አልተሰማም። የሚታወቀውን የሁለቱን አገሮች የተሳሰረ ወዳጅነትን ሚስተር ዶናልድ ጄ ትራምፕ ጠንካራ መሆኑን ደግመውና መልሰው በንግግራቸው ላይ አስምረውበት አልፈዋል። ሞቅ ያለ ጭብጨባ የሚያገኙት ደግሞ ከእኔ ጋር ቀልደለም የሚለውን ዛቻቸውን በአይኤስ ላይ በሰነዘሩበት ደቂቃ ላይ ነው። አይስስ ታርጌትስ ጅዊሽ ኔርቦርስ ሲነጋግስ የአይሁዶችን መንደርና አይሁዶችን ቤተ መቅደስ በየጊዜው አጠቃል። እንደዚሁ የኢራን መንግስት እስራኤልን ከምድረገጽ አጠፋለሁ እያለ በየጊዜው ይዝታል። ይህን ግን እኔ ዶናልድ ጄ ትራምፕ እስካለሁ ድረስ በምንም አይነት አያደርጉትም። ኢራን ቀጥለው እንዳሉት ምንጊዜም ቢሆን የኒውክሌር የጦር መሳሪያ ባለቤት ይቺ አገር ልትሆን አትችልም። መለስ ብለው ደግሞ የአሜሪካኑ ፕሬዝዳንት ቅዱሱ መሬት እሳቸው እንዳሉት ኢየሩሳሌም የአይሁዶች የቆየ ጥንታዊ ግዛት ነው የሚለውን አመለካከታቸውን በንግግራቸው ላይም አንስተዋል። ግን ደግሞ ቀደም ሲል ኢየሩሳሌም የአይሁዶች ዋና ከተማ ናት የሚለውን አነጋገራቸውን ሳይደግሙት ፕሬዝዳንቱ ዘለው አልፈዋል። የአገሪቱ ጋዜጠኞች፣ ተመልካቾችና ተቺዎች የፕሬዝዳንቱን ንግግር በጅምላ ለመካከለኛው ምስራቅ ውዝግብ መፍትሄና ሰላም የሚያመጣ ሳይሆን ወገን ለይቶ እስራኤልን ብቻ የሚያወድስ ዲስኩር ነው ብለው አቃቂር እዚያ አውጥተውለታል። ቅድመና ጦርነት ዘላለማዊ እድሜ የላቸውም። ዋናውን ጥያቄ እውነቱን ለመናገር መቼ ነው መንግስታትና ሕዝቦች ደም ማፍሰስም ሰው መግደሉንም በቃ ነው የሚሉበት ጊዜ። ወደ ቤተልሔም ማክሰኞ ዕለት ሄደው ፕሬዚዳንት ትራምፕ ማሙድ አባስን የፍልስጤሙን ፕሬዚዳንት እዛ አነጋግረዋል። እሳቸውም ዋና ከተማው ምስራቅ ኢየሩሳሌም የሆነ የፍልስጤም መንግስት መመስረት እንፈልጋለን የሚለውን ቆየ ፍላጎታቸውን ለአሜሪካኑ ፕሬዚዳንት እንደገና አሰምተዋል። ጠቅላይ ሚኒስትር ኔታንያሁና ፕሬዚዳንት አባስ ለስምምነት ዝግጁ እንደሆኑ ፕሬዚዳንት ትራምፕ ጠቁመውም አልፈዋል። ቤንጃሚን ኔታንያሁ ቤንጃሚን ኔታንያሁ ሰላምን ይፈልጋሉ፣ ግን ይህ ሰላም ሁላችንም በደንብ ይህን እናውቃለን፣ በቀላሉ የሚመጣ አይደለም። ሁለቱም ወገኖች ከከባድ ውሳኔ ፊት አሁን ቆመዋል ግን ደግሞ በቆራጥነት እርምጃና ለስምምነትም ዝግጁ በመሆን እስራኤልና ፍልስጤሞች የሰላም ስምምነት ላይ መድረሳቸው የማይቀር ነገር ነው። በዓለም ላይ ከባድ ነገር ቢኖር ተመልካቾች እንደሚሉት እነዚህ በሃይማኖትና በዘር ከጥንት ጊዜ ጀምሮ የሚጣሉትን እስራኤልና ፍልስጤሞችን አስማምተው አብረው በመልካም ጉርብትና ሁለቱም በሰላም የሚኖሩበትን ዘዴ ፈልጎ ማግኘቱ ላይ ነው። ለዚህም ዘጋቢችን እንዳለው ማሰሪያ ሳይሰጡ ወደ ቫቲካን ፕሬዝዳንቱ በረዋል። ኢልማኤል ሚካኤል ዶች ቨለ ራዲዮ ጣቢያ ከበርሊን ከተማ